ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር፣ ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። አውስትራሊያ ውስጥ ውርጃ አንዱ ጠቃሚ የጤና ክብካቤ አገልግሎት ነው። ሴቶች በእርግዝናቸው የመጀመሪያ ጊዜያት የውርጃ አማራጮች አሏቸው። ይሁንና ከግለሰብ ሁኔታዎች ጋር የሚሄዱ ተስማሚ ምርጫዎችን ለማፈላለግ ሁሌም አልጋ ባልጋ አይደለም። አርባ ፐርሰንት ያህሉ የአውስትራሊያውያን እርግዝናዎች በቅድ ይሆኑ አይደሉም። ከእነዚህም ውስጥ ሰላሳ ፐርሰንት ያህሉ ውርጃ ይካሄድባቸዋል። አብዛኛዎቹ ውርጃዎች የሚካሄዱት አስራ ሁለተኛ ሳምንት የእርግዝና ጊዜ ውስጥ ከመዝለቁ በፊት ነው። ውርጃ በአውስትሬሊያ የጤና ክብካቤ ስርዓት አማካኝነት ግብር ላይ የሚውል ህጋዊነትን የተላበሰ ሂደት ነው። በሞናሽ ዩኒቨርስቲ ጠቅላላ ሐኪም የሆኑት ፕሮፌሰር ዳንኤሊ ማዛ ውርጃን አስመልክተው ሲናገሩ ህጋዊ ማድረጉ አንድ ነገር ነው፣ ለሴቶች ስንዱና ተደራሽ ማድረጉ ሌላ ነው ይላሉ። ለምሳሌ ዛሬ ሴቶች የቀዶ ህክምናና ህክምናዊ ውርጃዎችን የማድረግ አማራጭ አላቸው። ይሁንና አስፈላጊ የሆነውን መድኃኒት ለማዘዝ የተመዘገቡ ጠቅላላ ሐኪሞች ቁጥር ግና አስር ፐርሰንት ብቻ ነው። እንዲሁም በተወሰኑ የአውስትሬሊያ ክፍሎች አገልግሎቶች ውስን ናቸው። ፕሮፌሰር ማዛ የክፍለ አገራት ህጎችን አስመልክተው ሲናገሩ ህጎችን በተመለከተ ቪክቶሪያ ከሁሉም የላቀ ተራማጅ ናት። ሌሎች ክፍለ አገራት ለምሳሌ ውርጃን ለመፍቀድ ከእርግዝናው ጊዜያት አኳያ ውስንነቶች አሏቸው። ክፍለ አገራት እርግዝናው ሀያ ሳምንታትን ካለፈ በኋላ ለውርጃ ማን ወሳኝ እንደሚሆን ደንቦች አለዋቸው ብለዋል። የጠቅላላ ሐኪሞ ኃላፊነቶች? ፕሮፌሰር ማዛ ጠቅላላ ሐኪሞ ዘንድ ቀርበው ምክር ከጠየቁ አገልግሎቱን ራሳቸው የማይሰጡ ከሆነ ወደ ተገቢ አገልግሎት ሰጪዎች ዘንድ እንደሚያስተላልፎ ይናገራሉ። ለእርሶ የሚሆኑ ምን አይነት የውርጃ አይነቶች አሉ? ሴቶች ከዘጠኝ ሳምንታት በፊት በአፍ የሚወሰድ የሕክምና ውርጃ ለመውሰድ መስፈርቶችን ያሟላሉ። የሕክምና ውርጃ ከሕክምናዊ ጽንስ ማጨንገፍ ጋር ተመሳሳይ ነው። ጠቅላላ ሐኪሙ ሂደቱንና እርግዝናውም ከማህፀን ውጪ አለመሆኑን አስመልክቶ ምክር ሊሰጦት ይችላል። ከዚያ በኋላ ለእርግዝናው ለውርጃ የሚዳረግ መድኃኒት ላያዝሉሎት ይችላል። ሕክምናዊ ውርጃ ቤት ውስጥ ሊከናወንም ይችላል። ሕክምናው በግል ክሊኒኮች፣ የቤተሰብ ምጣኔ አገልግሎቶች እና በቴሌጤናና ስልክ ወይም ቪዲዮ ምክር ይከናወናል። ሁለተኛው አማራጭ የቀዶ ሕክምና ሂደት ነው። የቀዶ ሕክምና ውርጃ የቀን ክሊኒክ ውስጥ ወይም ሆስፒታል ውስጥ በማደንዝዣ ብርሃን ሊከናወን ይችላል ከዘጠኝ ሳምንታት እርግዝና በኋላ ማከናወን የሚቻል ሲሆን በአብዛኛው ከአስራ ሁለት ሳምንታት በፊት ይከናወናሉ። የአገልግሎት ማለፊያ መንገዶች እንደ ዶክተር ክሌር ቦየርማን የኒው ሳውስ ዌልስ የቤተሰብ ምጣኔ ህክምና ዳይሬክተር አባባል አማራጮች አካባቢ ተኮር ስለመሆናቸውና በአብዛኛውም የሚከተሉት አንድ ግልጽ መንገድ የለም። ይሁንና ጠቅላላ ሐኪሞ ሊመራዎትና እርግዝናውም ምን ያህል እንደገፋ ሊያረጋግጥሎት ይችላል። እያንዳንዱ ማለፊያ መንገድ በጣሙን አካባቢ ተኮር በመሆኑ ከጠቅላላ ሐኪሞ ጋር መነጋገር ወይም በአቅራቢያው የሚገኝ አገልግሎት ሰጪን ማነጋገር ጠቃሚ ነው። እንዲሁም አንዱን አገር አቀፍ ወይም ክፍለ አገርን መሠረታቸው ያደረጉ አገልግሎቶችን ማነጋገር ይችላሉ። ሄልዝ ዳይሬክት ነፃ ለ24 ሰዓታት ከተመዝጋቢ ነርስ ጋር በ180022 ሁለት ሁለት ሁለት ያገናኘታል። ፋሚሊ ፕላኒንግ ክሊኒክስ በመላው አውስትሬሊያ የተለያዩ አገልግሎቶችን ይቸራል። የቤተሰብ ምጣኔ ኒው ሳውዝ ዌልስ ከ15 ሳምንታት በታች ለሆነ እርግዝና የሕክምናና ቀዶ ሕክምና አማራጭ ውርጃ አገልግሎቶችን ይሰጣል። 1800 ማይ ኦፕሽንስ የመረጃ መስመር ለቪክቶሪያ ነዋሪዎች አገልግሎት ይሰጣል በ 1800 696 784 ደውሎ መናገር ይቻላል። ፕሬግናንሲ ቾይስስ ሄልፕላይን ኒው ሳውዝ ዌልስ ውስጥ አገልግሎትን ይሰጣል በ1800 008 463 ይገኛል። በሕዝብ ሆስፒታሎች አማካይነትም ውስን የሆኑ የውርጃ አገልግሎቶች ይሰጣሉ። ውርጃ ምን ያህል ወጪን ያስከትላል? አብዛኛዎቹ የውርጃ አገልግሎቶች የሚከናወኑት በግል ክሊኒኮች ነው። የክፍያ ዋጋዎቹ እንደ እርግዝናዋ ጊዜ የሚያከናውኑት ውርጃ ሕክምናዊ ወይም ቀዶ ሕክምና ከመሆኑ ጋር ተያይዞ ይለያያል። በሜዲኬር በኩል ወጪውን ለማስመለስ ቢችሉም በአብዛኛው የክፍተት ክፍያዎች አሉ። ለምሳሌ ያህል የኒውሳውዝ ዌልስ ቤተሰብ ምጣኔ የህክምናና ቀዶ ህክምናን የቅናሽና የጤና ካርዶች ያላቸውን ሰዎች አካቶ አገልግሎቶችን ይሰጣል። ለቀዶ ህክምና ከኪስ የሚወጡ ክፍያዎች ከ350 እስከ 450 ሃምሳ ዶላርስ ይደርሳሉ። ኒኮል ሂዩግ የልጆች በምርጫ ምክር አገልግሎት የቡድን መሪ ናቸው። የተወሰኑ ሆስፒታሎች በሜዲኬር ካርድ ያለምንም ወጪ አገልግሎታቸውን እንደሚቸሩ ይናገራሉ። አልያ ግና በግል ክሊኒክ በኩል የህክምና ውርጃ ለማድረግ ከወደዱ ወጪው እስከ አምስት መቶ ይጠጋል። ሂዩግ በዚያም ላይ በተጨማሪ የሐኪም ምክሮች የደም ምርመራዎች፣ አልትራሳውንድ ሁሉ ወጪን ግድ ይላሉ። ውጫቸውም እስከ አንድ ሺህ ይደርሳል። በሰሜናዊ ክፍለ ግዛት እርግዝናውን ዘግይታ ያወቁና የቀዶ ሕክምና ውርጃን ካሹ ወጪ እስከ ስምንት ሺህ አምስት መቶ ያሻቅባል ብለዋል። ወይዘሮ ሂውግ የጤና ኢንሹራንስ ሽፋኖችም የተለያዩ መሆናቸውን ሲያመላክቱ አብረውን ከሚሰሩት አብዛኞቹ ሴቶች እንደተረዳ ነው። በጤና ኢንሹራንስ ያልተሸፈነ በመሆኑ ሙሉ የወጪ ክፍያ ለመፈጸም ግድ ይሰኛሉ በማለት ገልጸዋል። የውርጃ አገልግሎቶችን የሚቸሩ የተወሰኑ የዩኒቨርሲቲ የጤና ማዕከላትም አሉ። ዓለም አቀፍ ተማሪዎች በዩኒቨርሲቲ ሆስፒታል ውርጃን የሚሸፍን አጠቃላይ የግል ለጤና ጤና ኢንሹራንስ ቢኖራቸውም በአብዛኛው የቀዶ ሕክምና ውርጃ በሚካሄድባቸው የቀን አገልግሎት መስጫዎች ግና ሽፋን የላቸውም። ክፍለ አገር በክፍለ አገር በችልድረን ባይ ቾይስ በኩል ክፍለ አገር በክፍለ ሀገር የውርጃ ድንጋጌዎችን ማግኘት ይችላሉ። የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።